ጋቢና ቪኦኤ። ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባቸው። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ከመስታወት አራጋው ጋር አብረናችሁ እንጓዛለን። እንደምናመሻችሁ። በዛሬ ጋቢና አስቀድመን ወደ ሊቢያ እናምራለን። በዚያ የሚገኙ ስደተኞች ከሱዳን ጀምሮ እስከ አውሮፓ እናሸጋግራችኋለን ከሚሏቸው ህገ ወጥ አዘዋዋሪዎች ጋር ያላቸውን ግንኙነትም እንገመግባለን። ቃ አስቤያባ አስቤያቸው ላ ይጻፍኳቸው እያንዳንዱ ዘፈኖች የጋራ አንድነታችን ህይወታችንን አብረን የሆናቸውን መተን አብረን ያዘንባቸውን አብረን የተደሰትንባቸውን ብዙ አብረን ያደረግናቸው እ ብዙ ነገሮች አሉ። አብረን ነበርን። አሁንም እኮ አብረን ያለ ነው። ከላይ የሰማችሁት በትናንትና ሁለት የጋቢና እንግዳ አድርገን ያቆየነው ቴዲ አፍሮ ነው። ዛሬም በጋቢና አሳፍረ ነው ውይይት እናደርጋለን። አብራችሁን ቆዩ። አሁን ደግሞ ከአዲስ አበባ እሺ፣ ምን ያህል ጊዜ ሆነሽ አሁን ሊቢያ? ቤተሰብን ማግኘት በጣም ይገራል እና ቤተሰብ በጣም የምታገኝበት ራሱ ስንት ብር ተጠየቅሻ? በሊቢያ መክፈል ያልቻሉ ስደተኞች አንድ መጋዘን ውስጥ ታሽገው እንደሚገኙ ነው የገለጹልን። ዝርዝሩን በሙሉ ይዘናል። የመጨረሻው ዘገባችን ደግሞ በማላዊ አንድ ታዋቂ ሙዚቀኛ ቤት ለቤት እየተዘዋወረ በካንሰር በሽታ ለተያዙ ሕፃናት ገንዘብ አሰባስቧል። ዝርዝሩን ይዘናል። ጋቢና ቪኦኤ የአዲሱ ትውልድ ድምፅ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። እንግዲህ ወደ መጀመሪያው ዜና የምናልፈው ሄኖክ፣ የዩናይትድ ስቴትስ ምክትል ዋና አቃቤ ሕግ ሮን ሮስቴን የስራ ባልደረባዎች የነበሩት ሰዎች ሩሲያ በዩናይትድ ስቴትስ የምርጫ ሂደት ውስጥ ጣልቃ መግባቷን አስመልክቶ ከሚደረገው ምርመራ ራሳቸውን ማግለል አለባቸው ብለዋል። ፕሬዚዳንት ትራምፕ የፌዴራል ምርመራ ቢሮ ስራ አስኪያጅ የነበሩት ጄምስ ኮሚን ሳይታሰብ ባለፈው ማክሰኞ ከስራ ካባረሩ በኋላ ልዩ መርማሪ መሰየም ያስፈልጋል ብለዋል። ምክትል ዋና አቃቤ ሕግ እንዲሆኑ የተደገፉት ዶግ ግላንሰር ሮስቴን ደግሞ የቀድሞ የሜሪላንድ ዋና አቃቤ ሕግ ናቸው። በአሁኑ ወቅት ተአማኒነታቸው ስለወደቀ በፍርድ ነጻ የሆነ መርማሪ አካል መሰየም አለበት ብለዋል። ወደሚቀጥለው ዜና እንለፍ። የሩሲያው ፕሬዚዳንት ቭላዲሚር ፑቲን ቃል አቀባይ የሀገሪቱ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ እና የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ያካሄዱት ስብሰባ ጥቅስ እጅግ አወንታዊ ነበር ሲሉ ተናግረዋል። ከዩናይትድ ስቴትስ ጋር ግንኙነት ማሻሻልን በሚመለከት ሩሲያ ጥቅስ ጥንቃቄ ያልተለየው ተስፋ አላት። ይሁንና ገና ብዙ መሰራት ያለባቸው ነገሮች አሉ ሲሉ ዲሚትሪ ፔስኮቭ ለጋዜጠኞች ገልጸዋል። ቃል አቀባዩ ፔስኮቭ ይህን ያሉት ትራምፕ ላቭሮቭን በዋይት ሀውስ ተቀብለው ባነጋገሩ ማግስት ነው። የንግግራቸው ትኩረት የሶሪያ ጉዳይ እንደነበረም ታውቋል። ከላቭሮቭ ጋር ጥሩ ስብሰባ አድርገናል በጣም ጥሩ የነበረም ይመስላል ሲሉ ትራምፕ ለጋዜጠኞች ጠቁመዋል። ዶናልድ ትራምፕ ስልጣን ከተረከቡ ወዲህ ከከፍተኛ የሩሲያ ባለስልጣን ጋር ተገናኝተው ሲነጋገሩ ይህ ለመጀመሪያ ጊዜ ነው የዩናይትድ ስቴትስና የሩሲያ ግንኙነት ዝቅተኛ ደረጃ ላይ ደርሷል ካሉ ከአንድ ወር በኋላ መሆኑ ነው። በመጨረሻም አንድ የሊቢያ የባህር ጠረፍ ጥበቃ መርከብ ትላንት ከ350 በላይ የሚሆኑ ፍልሰተኞችን ባህር ላይ አግኝቶ መልሷቸዋል። ከጀርመን የመድህን ጀልባ ጋር ከመጋጨት ተርፈዋል። የደረሰ ጉዳት ካለ አልተገለጸም። ሳብራታ ከተባለችው የጠረፍ ከተማ የተመለሱት ስደተኞች ወደ ትሪፖሊ ተወስደዋል። የሊቢያ የባህር ኃይል ቃል አቀባይ እንደሚለው ስደተኞቹ አንድ በእንጨት የተሰራ ጀልባ ላይ ተፋፍነው ነበር የተገኙት። የሊቢያ የባህር ጠረፍ ጥበቃ መርከብ ወደ ከነሱ ስተጠቃ አንድ የጀርመን የመድህን ጀልባ ደርሶ ከሊቢያው መርከብ ጋር ሊጋጭ ተቃርቦ እንደነበር ቃል አቀባዩም ጨምሮ ገልጿል። እንግዲህ ለአሁን የያዝንላችሁ ዜናዎች እነዚህ ነበሩ። ወደ ቀሪዎቹ የጋቢና ዝግጅቶቻችን መልሳችሁ የምትከታተሉት የአሜሪካ ድምጽ ሬዲዮን ነው። የጋቢና ጉዟችን ይቀጥላል። ሄኖክ ሰማግዜርና እኔም መስታወት አድራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ስስ ወደ መጀመሪያው ዘገባችን ከማለፋችን በፊት በትናንትናው ዕለት ቀዳሚውን ክፍል ያስደመጥናችሁ የቴዲ አፍሮን ቃለመጠይቅ እናቀርባለን። እስኪ ስለ ባለቤቱ ካዜማቸው የፍቅር ግጥሞች ጥቂት ብሎናል። ወደ በኋላ የምናቀርበው ይሆናል። ማራኪ የሚለው ሙዚቃ ለባለቤት ያደረግኩበት ምክንያት በአንድ ወቅት ታማ ነበር እዚህ እና እዚህ ሀገር ደሞ ሕክምናው አልተሳካምና ውጭ ሀገር መሄድ አለባት ሲባል፣ እኛም ከፍተኛ ስጋት አደረብን። በቶሎ መሄድ አለባት ተባለ። ከዛም ወደ ኬንያ ለሕክምና ሄደች። እኔ ደግሞ ልጆቹን እናስተካክል የጥፋት ወደ እሷ ደግሞ ለመሄድ ስሞክር እንደምታስታውሱ አንድ ጊዜ ከአይሮፕላን ላይ ተመልሽ የነበረ በዛ ምክንያት መሄድ አልቻልኩም። ቤተሰቡ ተጨንቆ ነበር። በቀለሊት አንዳንዴ በምና በምትወጁ ነገር ሲመጣ አንድ ነገር ክብደቱ እምነትንም ይፈትሻል። ፌስቡክ ላይም ደርሰውናል። አስተያየቶቻችሁን እናመሰግናለን። ወደ ቀዳሚው ዝግጅት እንለፍ። ባለፈው ቅዳሜ ለሁድ ሜዲትራኒያን ባህር ላይ ከደረሰው የመርከብ መገልበጥ በኋላ በመቶዎች የተቆጠሩ ፍልሰተኞች ሳይሞቱ ወይም የደረሱበት ሳይጠፋ እንዳልቀረ የተባበሩት መንግስታት የስደተኞች ድርጅት እንደዚሁም የዓለም አቀፍ የፍልሰተኞች ድርጅት ያስታወቁበት ሁኔታ ነበር። ባለፈው አምስት ወር ብቻ ከአንድ ሺህ በላይ ፍልሰተኞችና ስደተኞች በዚህ አስቸጋሪና አደገኛ የባህር ጉዞ ህይወታቸው ሲያልፍ፣ በመቶ ሺህ የሚቆጠሩ ደግሞ ወደ አውሮፓ ተሻግረዋል። በዛሬ ጋቢና ስደተኞቹና ፍልሰተኞቹ ከህገወጥ አዘዋዋሪዎች ጋር ያላቸውን ግንኙነት በቅድሚያ እንገመግማለን። ምን ያህል ገንዘብ ይከፍሏቸዋል? እንዴትስ ነው የሚያዘዋውሯቸው? እነዚህን ጥያቄዎች ይዛ መስታወት አረጋው ፍልሰተኞቹንና አዘዋዋሪዎቹን አነጋግራለች። ከዚህ ቀደም ከሱዳን ሊቢያ፣ ከሊቢያ ደግሞ ባህር አቋርጠው ወደ ጣሊያን የገቡ የተለያዩ ወጣቶችን አነጋግረን ነበር። ሁሉም የጉዞውን አስከፊነት በተጨማሪ በሕገወጥ የስደተኞች አዘዋዋሪ ደላሎች የሚደርስባቸውን በደል በጣም ዘግናኝ እንደሆነ ነው ደጋግሞ የሚናገሩት። የደላሎቹ ጭካኔ ከሰው ዘር የተፈጠሩ አያስመስላቸውም በማለት ነው በጉዞ ያለፉት ስደተኞች የሚገልጿቸው። በደል ይፈጽማሉ የተባሉትን በሊቢያ በረሃ ላይ የሚገኙ ህገ ወጥ ስደተኛ አዘዋዋሪዎችን ስልክ ቁጥር አፈላለግን። እናም ጥቂት ስልክ ቁጥሮችን በጉዞው ካለፉ ወጣቶች አገኘን። ደላሎቹ ይገኙበታል በተባለው የመጀመሪያው ስልክ ያገኘ ነው ለጉዞ የተጠየቁትን መክፈል ያቃታቸው ለሌላ የስደተኛ አሸጋጋሪ ተሸጠው የሚገኙና እንደነገሩን በጠቅላላው ከሁለት መቶ በላይ የሚሆኑ ስደተኞች በአንድ ላይ ከዚህ ውስጥ የኢትዮጵያዊው ቁጥር ከሀምሳ በላይ እንደሚሆኑ በአንድ መጋዘን ውስጥም ታሽጎባቸው እንደሚገኙ ገለጹልን። ምኛ ውስጥ ታሽግና ያለ ነው? ታሽግና ያለ ነው ያለ ነው። ማን ነው አሽጎ ያስቀመጣችሁ? አዚዝ የሚባላል፣ አዚዝ የሚባል ሱዳናዊ ነው። አዚዝ የሚባል ሰምሳሪ ነው። እየመጣን እያለን በሌጋል እየመጣን እያለን እዛ በረሃ ላይ ተሽጠን እንጂ እንጂሸጥ ማን ይሸጣችሁ? አኔ ምን ናቃል በዛ መንገድ ላይ ያሉ ዳሽ ምናምን የሚባሉ ምስ ናቸው። በቃ መንገድ ላይ ማን እንደሚሸጥ አይታወቅም። በስልክ ነው የሚሸ ማ ሁለት የሶስት ተሽታል ይለዋለ እና ምን የምናቀው ነገር የለንም። ካልከፈላችሁ በቃ አትወጡም። እያ የከፈል ራሱ ሁላ አልወጣም። እስካሁን ስንት ናችሁ? እስከ ሁለት ሞቶ ምናምን ደርሳል። ኢትዮጵያዊ ኤርትራዊ፣ አዎ ኢትዮጵያን የኤርትራ ሆነ አለን ብዙ ኤርትራ፣ ኢትዮጵያ፣ ኢትዮጵያን ትንሾች ነ ወደ አምሳ ምናምን ሆናለን። ሴቶች ህጻናት አሉ ሴቶች ህጻናት አሁ የተወሰነ አለ። አንድ ሁለት ሶስት ምናምን ህጻናቶች አለ። አሁን ምንድ ነው የምትጠብቁት እዛ ተቀምጣችሁ? ታስራ ብር መውጫ ብር ነው የምንጠብቀው። ካልከፈልክ ያው መውጫ ያለ። ከታገቱት ውስጥ ስሟን መጥቀስ ያልፈለገች ከአዲስ አበባ የመጣች ወጣት ያሉበት ሁኔታን አስከፊነት ከድብደባ ጀምሮ የተለያዩ ዘግናኝ ድርጊቶች እየተፈጸመባቸው እንደሚገኙ ትገልጻለች። ከአዲስ አበባ ከአዲስ አበባ እሺ። ምን ያህል ጊዜ ሆነሽ አሁን ሊቢያ? አስር ወላሆኝ ንጆና ስለዚህ ምንም ነገር ያው በቃ ተዘክሰና ያለው ላባል ማለ ገዘብ ስልክም በቃ እንደልባ ታገኝ ምናምን ነገር በቃ እና ቤተሰብን ማግኘት በጣም ይቸገራል። ከበሽ ቤተሰብን ምላም በቃ የምታገኝበት ራሱ ብር በጣም የተጠየቀ። ስንት ብር ተጠየቅሻ አንቺ? እኔ አምስት ሺህ አምስት መቶ ዶላር ተጠየቅኩኝ። እንደመጣን ከፍለን ነበረ የከፈልነው ነው። ስንት ከፍለሽ እንደመጣሽ? ሁለት ሺህ ዶላር እኛ በቃ እንመጣለን። ደላሎቹ ይጠቀሙበታል። ወደ ተባለው ሌላኛው ስልክም እንዲሁ ደወልን። እኔ ያው እዛ ያሉትን ስደተኞች ፈልጌ ነበረ ምን ለመሰል ምክንያቱ ምንድን ነው? አልገባ። ምክንያቱ ያው ከኢትዮጵያም ከኤርትራም ብዙ ወጣቶች እየተሰደዱ ነው እና እና ይህን ስልክ የታገኙ ጊዜ ከስደተኞቹ አንዳቸው ናቸው የሰጡኝ። ማን ማን ይባል? ስማቸውን እንኳን እኔም አላቀው። በዚህ ስልክ ነው ደውሎ የሰጠች ወይስ? አይ በዚህ ስልክ ረድለን የሰጡኝ። እኔ ሌሎች በባህር የገቡ ልጆች አግኝቼ እነሱን ሳናገር ያው ምናልባት ካናገሩሽ ያለውን ሁኔታ እንዲነግሩሽ ከፈለግሽ ደውዬላቸውና ሞክሪ ብለውን የሰጡኝ። እኛማ ጠግበን ነው ያለ ነው፣ አልተራብ ነው፣ ምንም ሁኔታ የለም። ጠግበን ነው ያለ ነው። ጠግበን ማለት ገዛ አይነሾኝ ኢትዮጵያዊ ነኛው በምን ይሁን፣ ከምታጣሪ ሀገርሽን አታጣሪ ምን እኮ ያለውን ሁኔታ በትነግረን እኛ ስለምናስ ጣሩኛርን እንዲወጣው አለ ምግሬን ያባር ምንም ምንም የሚፈጠር ነገር የለም። አባረራችሁን ወጣ። አሁን ምን እየሰራህ ነው ያለ። ትላንትና መርከብ ላይ የወጡ የሞቱ አሉ። ስለ እነሱ ሰምታችኋል? እሱማ ጸጋ ነው። ካገኘሁትማ በጣም ጸጋ ነው። በቁሜ ሁም እየሞትኩ አይደለ እየ የነበረ ምን አልከኝ? ይንኮሻኩ በቁሜ እየሞትኩ ነበረ። ምን ተናግሬ ምፈራሱ አይደለሁም። በመድሀኒዐለም ፈርቼ አላውቅም። መድሀኒዐለም ምን አልኩ ከብላይ ጋር አናውራ ሳሌ እንደውም ዛሬ የሚገርም ጫት የለም። በቃ ቀጠፋችንን እየቃምን ምናምን። አሁን እኔ ግን አመስክም ምርጥ ምርጥ ነገር አግኝቻለሁ እኔ እኮ። ምን አገኘህ? እስኪ ለምሳሌ ንገረኝ እ የገባውን ቤት ደስ ይላል። በስርአት እየኖርኩ ነው። እዚህ በመርከብ የሚያሻግሯችሁ ደላሎቹ አሉ አይደለም? እነሱን ማግኘት ማለት መለስን ማግኘት ማለት ነው። ከመቃብር ማንሳት ማለት ነው። የት ነው ያሉት? አሁን እናንተ የት ናችሁ? እነሱ የት ነው ያሉት? ቁራቅ ብለው ነው ያሉት። ባህር አካባቢ ነው እና አያናግሩም፣ ሰው አይገኝም። አሁን ምን እየሰራህ ነው የምትውለው? እኔ ቀን ቁጭ ብለን ነው የምንውለው። ተኝተናለን። ቁርስ ቁርስ ሲደርስ እንጠራለን እንጠራለን፣ እንበላለን። ሻወር ወስደን ተመልሰን ቁጭ እንላለን። እራት ሲደርስ እራት እንበላለን። ቀን ሲደርስ እንነሳለን። ቁርስ፣ ምሳ፣ እራት እያሉ የሚያቀርቡላችሁ ምንድን ነው የማይዋሽ ነገር እናት አባቴ ቤት አይደለሁም ደላላ አይደለሁም። የሚያወራው የደላሎችን ስራ ነው። በሶስተኛው ስልክ ሞከርን። ኤርትራዊ እንደሆነና ምንም አማርኛ መናገር እንደማይችል ገለጸልን። የትግርኛው ክፍል ባልደረባችን ተወልደ ወልደ ገብርኤል እንዲያናግረው አገናኝ ነው። ከካርቱም ሱዳን እስከ ባህር ተሻግረው እስከሚደርሱ ምን ያህል እንደሚያስከፍሉና ክፍያውም በሊቢያ እንደሚፈጸም ደላላው ገልጿል። ምንድን ነው የፈለግሽ? አንቺ ምን ያህል እንደምታስከፍሉ ማወቅ ፈልጌ ነው። ምን አገባሽ? እዚህ ሰው አለ? የለም ካለ ጠይቅን። ስሙ ልጠራልሽ። ለጋናኝ ካለ ደግሞ ዝም ብለሽ አትደውል። እሺ አሁን ደላላንህ ነህ? አደላንተ ያው እያሸጋገርክ ነው መቼም። ምን አገባሽ? ምን አገባሽ? ስንት እንደምታስከፍሉ አሁን ለኢትዮጵያ ለኤርትራ ስንት እንደምታስከፍሉ ማወቅ ፈልጌ ነው። ሀያ ሺ ዶላር ሀያ ሺህ ዶላር ለኢትዮጵያዊ ለሁሉም አንድ አይነት ተመን ነው ወይስ ይለያያል? ከሰው ሰው ስንት ሰዎች አሉ አሁን እጃችሁ ላይ? ሰላሳ ሰው መቼ ነው የሚነሱት? እያደመጥ ነው። ኤርትራዊ ደላላ ነው። በሶስተኛው ስልክ የሞከርነው ነው የአራተኛው ስልክ ኤርትራዊ ነው። እሱን ባልደረባችን ተወልደ ወልደ ገብርኤል እንዲያናግረው ያገናኘ ነው። እናዳምጠው። ሎ ሰማ አርባት አርባት አርባ ተንታይ ዶላር ሄሎ፣ እሰማሃለሁ። ስንት አልከኝ? አራት አራት አልከው እኮ አራት ማለት ዶላር አራት መቶ ወይስ አራት ሺህ? አራት ሺህ አራት ሺህ ከሊቢያ ለማሻገር ነው አይደለም? ከካርቱም ነው ከካርቱም ሊቢያ ሲደርሱ ማን ይቀበላቸዋል? ሊቢያ ሲደርሱ፣ እዚያ ደግሞ እንደገና ይከፍላሉ። በዚህ ወር ብቻ እስከ ትላንት በስቲያ ባህር አቋርጠው ጣሊያን የገቡ ዓለም አቀፍ ስደተኞች ቁጥር 49466 እንደሆኑ የተባበሩት መንግስታት የስደተኞች ድርጅት ባወጣው ወርሃዊ መግለጫ አስታውቋል። እስከ ዛሬው ዕለት 1344 ምናልባትም በግምት ከዚያም በላይ የደረሱበት ያልታወቀ ወይም ሕይወታቸው ያለፉ ሰዎች ስደተኞች ቁጥር ተመዝግቧል። ከአፍሪካ ያለፈውን ወር ጨምሮ በዚህ ወር 4747 የናይጄሪያ ስደተኞች ጣሊያን ገብተዋል በስደተኞች ቁጥር አንደኝነት ደረጃ ላይ ነው የሚገኙት 21295 ጣሊያን የደረሱ የስደተኞች ቁጥር ደግሞ በኤርትራ ተከታይ ሆናለች ሲደረደ

This was not nativity. <laughs> የጋቢና ጉዞአችን ይቀጥላል። ዛሬ ታዲያ በጋቢና እንግድነት ትናንትም የያዝኑ ቴዲ አፍሮን ነው ኢትዮጵያ ሲል የሰየመውን አልበሙን ባለፈው ሳምንት ያወጣው ቴድሮስ ካሳሁን ወይም ቴዲ አፍሮ ብዙዎችን እያነጋገረ ነው። እኛም ቀዳሚ ክፍልን ካሰማናችሁ ወዲህ በፌስቡክ አት ቪኦኤ አማሪክ ላይ በርካታ አስተያየቶች ደርሰውናል። ከቃለ መጠይቁ አስከትለን ጊዜ ካገኘ እናቀርብላቸዋለን። ለአስተያየቶቹ እናመሰግናለን። ከአምስት ዓመት ቆይታ በኋላ ይዞት የወጣው አልበም በቢልቦርድ የሙዚቃ ሰንጠረች በዓለም አቀፍ ዘርፍ በቁንጮነት ተቀምጧል። በኢንተርኔት አልበሞችን የሚሸጡ ድረገጾችም በከፍተኛ ቁጥር ከተገዙት ተርታ መድበውታል። ይፋ የሆነው የቴዲ አፍሮ የዩቲዩብ ገጽ ላይ የተጫነው ነጠላ ዜማው ተመልካቹ ሶስት ሚሊዮን ተሻግሯል። ቴዲ አፍሮ ከጽዮን ግርማ ለቀረቡለት ጥያቄዎች ሰፋ ያሉ ምላሾችን ሰጥቷል። ወደ ክፍል ሁለት እንሸጋገር። ዘፈኖችህ ለፖለቲካ ትርጉም ክፍት ናቸው። ሁሉም የየራሱን አረፍተ ነገር እየሞላ እየጨረሰ እንደየስሜቱ ስሜቱ የሚሄድባቸው ነገሮች አሉ። በአሁነኛው በተለይ በዚህኛው አልበም ላይ እንደሱ አይነት ነገር ታይቷል። ለምሳሌ እንደነ ኢትዮጵያ፣ ሰንበሬ፣ አናኛቱ አደይ ቸው እንደው አንተንም ከማነጋገር በፊት የተለያዩ የሚሰጡ አስተያየቶችን ሳነብና ሰዎችንም ስጠይቅ ሁሉም የየራሱን ትርጉም እየሰጣቸው ይሄዳሉና እንደው አንተ ስትጽፍ በቀጥታ አስባቸው እንደዚህ አይነት ትርጉም እንዲኖራቸው አድርገ የጻፍካቸው ስለ እነዚህ ዘፈኖች የምትለው አስተያየት አ ምንድ ነው? አስዴ አባይት አስዴያቸው ነ እያንዳንዱ ዘፈኖች የጋራ አንድነታችን ሕወታችንን አብረን የሆናቸውን መተን አብረን ያዘንባቸውን አብረን ትልሰትንባቸውን ብዙ አብረን ያደረግናቸው እኮ ብዙ ነገሮች አሉ። አብረን ነበረን፣ አሁንም እኮ አብረን ያለ ነው እና ከዚ አንጻር ሁሉንም አስቤበት እግዚአብሔር በፈቀደልኝ መጠን አቅሜ በቻለው መጠን ነው ለማድረግ የሞከርኩት። ኢትዮጵያ የሚለው ዘፈንህ ላይ በጣም በብሶት በሀዘን ጭምር ስሜት ነው ስንሰማቸው የነበረው የሚሉ እንዳሉ ሁሉ ኢትዮጵያ የሚለው በደንብ እንደው አልገለጸልንም የሚሉ አሉና አንተ እስቲ ስለ ኢትዮጵያ ስለሚለው ዘፈንህ ያለ ስሜት ምንድን ነው እንግዲህ፣ ኢትዮጵያ አንዳንድ ጊዜ ወይ የሌላ ሀገር ዜጋ ሆኖ በደንብ እንደው ልብ ሞልቶ ለመናገር ከአድሎም እንዳይመስል ከጭፍን ፍቅርም እንዳይመስል አንዳንድ የሌላ ሰው ሀገር ዜጋ ሆኖ እነዚህን ሚኒስትሮች አውቀሽ እንደው በገናኝነት ሳይመስል እንኳን ለመናገር እንደ ምን አንዳንድ የአቅም ወጣ ብያ አቅም ባገኘውበት እውነት ነው ይሄ ሁሉ ነገር። እውነትን መቀበል መፈለግ አለመፈለግ ብቻ እውነትን እውነት አያደርገውም። እውነት እውነት ነው። እዛ ውስጥ ለማስቀመጥ የሞከርኳቸው ነገሮች እውነተኛና እውነተኛና ትክክለኛ እምነቴ ብቻ ሳይሆን ራሳቸው በራሳቸው የጸኑ እውነቶች ናቸው። እነዚህ ነው ለማስቀመጥ የሞከርኩት። ወደ ፍቅር ዘፈኖች እንምጣና እስኪ እንደው የፍቅር እስከ መቃብር ጋር እንሂድና እንደው ፍቅር እስከ መቃብር መጽሐፉ የተወደደ አይምሮ ውስጥ ያለና ትልቅ መጽሐፍ ነው። ያንን ወደ አራት ደቂቃ አካባቢ አውርደህ ዘፍንህዋል። እንደው የሙዚቃ ክሊፕም እየተሰራለት እንደሆነ ሰምቻለሁ። ለምን መረጥከው? ፍቅር እስከ መቃብር አውርደ እንዳልሽ ይኸውልሽ ጉራጌ ባህል ይመስለኛል ዋሪዳ የሚሉት ነገር አለ የሚወርድ ነገር ማለት ነው ኪነ ጥበብ በራስሽ ጊዜ የምታገላ ብጂው መጽሐፍን በሕይወት ብዙዎች ውስጥ የሚባጋጥሞች ባይሻቸው ነገሮች ያሉት ነገሮች ሁሉ እየተጠራቀሙ ይመጣል። መቼ እንደተቀመጡ መቼ እንደሚወጡ አታውቂያቸውም። አንዳንዴ አስበሽ ታደርጊያቸዋለሽ። አንዳንዴ ደግሞ ራሳቸው አሁን ይህን ሙዚቃ አስልፎ በሚገርምሽ ሁኔታ መጽሐፉን፣ በእርግጥ ብዙ ጊዜ እንደ መጽሐፍም አይደለም፣ ብዙ ከፍተሽ ከፍተሽ እንደገና የምታዩው በየቀኑ ከደረስሽበት ነገር ጋር እንደ አዲስ የሚነግርሽ ብዙ ነገር አለ እና አንድ ወቅት ላይ እንግዲህ ያው ትዳር አለ። አሁን ካገባሁ በኋላ ሙዚቃ ሰራ የማመሽበት ሰዓት አለ። ከዛ በኋላ ደግሞ ከቤተሰብ ጋር ጊዜ ይኖርሻል እና ከስራ ተነሳው መተኛ ሁኝ ማለት ነው። መተኛት ነበረብኝ ራት በልቼ ከዛ መተኛት አምድ ያለኝ እዛው እንግዲህ በጭለማ ውስጥ እስከ ጠዋት ድረስ ግጥሙም ዜማውም አልቆ ጠዋት ነው የገለበጥኩት። ይሄ የችሎታ ጉዳይ አይመስለኝም። አንድም ተሰጦ፣ አንድም ደግሞ በራሱ ቀን ራሱ የተራቀመ ነገር ይወርዳል። ስለዛ ዘፈን ለመጽሐፍ በዛ ሰዓት አላሰብኩም ነበርና ምናልባት ሌላ ጊዜ እንደው በጽፈውታ ያለሽ የሚመጣበትን ቀን ግን አታውቂም። በዚህ ሁኔታ ነው ያለቀው እና የመጽሐፉም ኃይል ቀላል አይደለም። ፍቅር እስከ መቃብር የወረድበት አንዱ መጽሐፍ መጽሐፍ ቅዱስ ነው። እንደ ሰው ደግሞ ባለንበት በተሰጠን ህይወት ደግሞ ህይወትን ስንሰውል ስንኖረው እኛ ሀገር ደግሞ ብዙ ውስጥ በተለይ በተለይ ያንን የቅ ሀገር የጎጃምን ከላይ ህይወት ቴዲ እንግዲህ ትዳር ከመመስረት በፊት በርካታ የፍቅር ዘፈኖችን ትጫወት ነበር። ማለት የፍቅር ዘፈኖች በጣም የሚወደዱ ነበሩ። አሁን ደግሞ ትዳር ከያስክ በኋላ ጥቁር ሰው ና ይሄ ኢትዮጵያ አልበም ነው የወጣውና እነዛን የፍቅር ዘፈኖችን በሙሉ ለባለቤትህ እንደ እንደተጫወትካቸው በቀጥታ ከእሷ ጋር የማገናኘት ነገር አለና እንዴት ነው ከትዳር በኋላ ያለው ህይወት ምን ይመስላል? ከትዳር በኋላ ያለ ህይወት እንግዲህ ውጤቱን ይዞ የመጣ ይመስለኛል። ሁለት ከመሆን አጋር ቢኖር ጥሩ ነው። የዛ ሁሉ ጸጋ ውጤት ነው ብዬ ነው የማምነው። አንድ ላይ ሙዚቃዎችን በተመለከተ በተለየ እንደተቀመጠው ማራኪ የሚለው ሙዚቃ ለባለቤቴ ያደረግኩበት ምክንያት በአንድ ወቅት ታማ ነበር እዚህ እና እዚህ ሀገር ደግሞ ሕክምናው አልተሳካምና ውጭ ሀገር መሄድ አለባት ሲባል በእኛም ከፍተኛ ስጋት አደረብን። በቶሎ መሄድ አለባት ተባለ። ከዛም ወደ ኬንያ ለሕክምና ሄደች። እኔ ደግሞ ልጆቹ እና ወደ እሷ ደግሞ ለመሄድ ስሞክር እንደምታስታውሱ አንድ ጊዜ ከአይሮፕላን ላይ ተመልሽ የነበረ በዛ ምክንያት መሄድ አልቻልኩም። ቤተሰቡ ተጨንቆ ነበር። በቀለሊት አንዳንዴ መምና በምትወጁ ነገር ሲመጣ አንድ ነገር ክብደቱ እምነትንም ይፈትሻል እና በጣም ጭንቀት ነበረ። ወንድ ልጅ ተደብቆ ነው የሚያለቅሰው የሚባለው እንደዛ ሞክሮ ነበር ይመስለኝ ያለዳ ሞክረኝ ነበር። በዚህ ምክንያት እንግዲህ አንድ አስራ አምስት ቀን አለፈ። እሷም ደህና ሆነች። ከዛ በኋላ ነው ወደ አቋረጥኩት ስራ ስመለስ፣ ብዙ ጊዜ ስሜትሽ ቀዝቃዛ ሆኖ አንዳንድ ሰው ቀዝቃዛም ሆኖ መጽሐፍ የሚችልበት ጊዜ አለ። እኔ ደግሞ ስሜቴ ጥሩ ደስታ ሲሰማኝ ነው ብዙ ጊዜ መጽሐፍም ዜማ መድረስም የምችለው በሚገርም ሁኔታ የዚያን ጊዜ በጣም የወረደ ንስስ ነበረ ይስገባ የጻፍኩት ዘፈን የለም። እንደዚህ አይነት ዘፈን ለመጻፍ አላሰብኩም። እስቲ የሆነ እንዲህ አይነት ሪቱ ያስልኝ ያልኩት አቤል ጳውሎስ ይባላል ያቀናበራቸው ብዙዎች ያለሉች እንዲህ እያለን ዜማውም ግጡን የተሰራ መጨረሻ ላይ ስሰማው ማር የሚለውን ቃል ስሰማ ቤት የምጠራት አጠራር፣ ከዛ ታሪኩን ወደ ላይ ተመልሽ ሳየው ያው እንዳለ ያ ስሜት ነው የወጡው እና በሌሎቹ ላይ ደግሞ ያቱ የተባረቆ ይሆን አላውቅም። ብዙ ጊዜ የኪነ ጥበብ ነገር ረቂቅ የምትዳስ ሲሆ ምጭብጭብ አይደለም ተጨባጭነቱ ይልቅ እኛ ምናልባት እንግሊዘኛ ቃል ንጠቀም ከሎጂክ ማጂክ የሚቀርብ ነገር ነው። ሁሉም ለእኛ እንግዳ ነው። ምክንያቱ አብራቅ ነው። ከዛ በኋላ ግን የጤናዋ ሁኔታ ተስተካከለ። አዎ ይሄ የቆየ ታሪክ ነው። አሁን የምነግርሽ አንድ ዓመት ከስምንት ወር ዘጠኝ ወር በፊት የነበረ ነገር ነው። ቶንሲል ነገር አሟት የነበረ ጊዜ ገምት መጀመሪያ ነ ያስያስኳት እኮ ራስ ተመሳሳይ መድኃኒት ራስ ራስ አጋብተህ ነው። በጭንቀት ይወደከው እና ፈርተህ ነበር። ከዛ የወሰደችው አንቲባዮቲክስ ከእሷ የደም አይነት ጋር ና ከእሷ ሰውነት ጋር ይጣጣም አል ነበረ በዚህ ምክንያት የነጭ ደም ሴሏ ቁጥር ከሚታመሩ በላይ በዛ ና ምልክቱ የሚታወቅ አይነት አልሆነም ና ከዚህ ቀደም ደግሞ አንድ ህታለቻት የሞቶች ስነበረቻት እና በእሷ ስሜት ውስጥ ነገሩ የአይነት ነገር የሆን ነው የሚል ስጋትም ተፈጠር። ያ ነበር ነገሩ ክብደቱን ያመጣው። በኋላ ግን እግዚአብሔር ፈቃድ ሆኖ ችግሩ ከዛ ያለፈ እንዳልሆነ ነገሯት። ወደ አሜሪካ አገር ሄዳ ታክማ በቂ እረፍት ወስዳ ከአንድ ወር በኋላ ተመልሳለች። የሙዚቃ ህይወት ውስጥ ያለ ሰው ድምጻዊ ወይም የሙዚቃ ባለሙያም ህይወታቸው ይታወቃል። በኢትዮጵያ ያለው ለረጅም ጊዜ ሰዓት ከአቀናባሪዎች ጋር ሌሊት ማሳለፍ፣ ግጥም፣ መጽሐፍ፣ ከቤት ውጭ ነጻነትን የሚፈልግ ሙያ ነው። ከትዳር ጋር ልጆች መጥተዋል። እነዚህ ነገሮች እንዴት ነው የምታስተናግዳቸው? አምለሰትስ ብትሆን አንተስ እንዴት ታስተናግዳቸው? አለችኝ። እውነት ለመናገር በጣም ጠንካራ ሴት ናት። በዚህ አጋጣሚ ላመሰግናት እወዳለሁ። ስራው፣ እውነት ለመናገር የስራም ከባድ ያልሆነ የለም። እውነት ነው፣ ግን የፈጠራ ስራ ደግሞ በራሱ ዘርፍ ስታዩ ቅብደቱ ብዙ ጊዜ በቀለም የምትሆኝበት አይደለም። እዛው እዛው ላይ እዛው ላይ እዛው ላይ በቃ በበዓል ቀን ሁሉ ተደብቅ ትፕ ስጎረጉር ሁሉ እያዛለሁ፣ በዚህ ቅሬታ ይፈጠራል። እውነት ለመናገር ላለፉት በተለይ ሁለት አመት መደድ አሁን ከቤት ስቱዲዮ ከቤት ስቱዲዮ ነበር መጀመሪያ ስቱዲዮን በጊዜ ሰርቶ፣ ኋላ ግን በቃ ራሱ እየገፋ የሚለቅ አይነት ነገር አልሆን እያለ ነው የሚመጣው እና በዚህ ጊዜ በእውነት ሁሉ ነገር ቤተሰቡን ጠብቃ ልጆችን ጊዜ በስፖርት አድርጋይን ሁሉ ማድረግ ቀላል አይደለም። በዚህ አጋጣሚ ላመሰግን እወዳለሁ። የቴዲ አፍሮን ሙሉ ቃለ ምልልስ እሁድ ምሽት ከምሽቱ ሶስት ሰዓት ጀምሮ በሚቀርበው ዝግጅታችን እናቀርባለን። እንድትከታተሉ ተጋብዛችኋል። በዚያውም ታዲያ ሙዚቃ ተጋበዟል። እናንተም እንግዲህ በቴዲ አፍሮ ቃለመጠይቅ ላይ በርካታ አስተያየቶች አድርሳችሁናል። እስኪ ጥቂቶቹ እናስደምጣችሁ። ፋሲል አለምነህ፣ ሰውን ሰው እንደዚህ ሙሉ ሆኖ ይፈጠራል? በጣም የሚገርም ሰው ነው። በሳል አመለካከት፣ ፈሪያ እግዚአብሔር፣ ሀገርና ወገኑን ወዳድ፣ አረምኑ ተወርቶ ያልቃል። ብቻ የምታመልከው አምላክ ከክፎች አይን ይሰውርህ ቴዲያችን እኛም ኢትዮጵያውያን ወንድሞች ሀገራችንን እና ታሪኳን ስላስቃኝህን በጣም አድርገን እናመሰግንሃለን። አብዮት ካሳነሽ መደመጥ ያለበት የቴዲ አፍሮ ኢንተርቪው። እግዚአብሔር በሄድክበት ይጠብቅህ፣ እመ ብርሃን ትከተልህ። ትክክል ብለሃል። እግዚአብሔር ኢትዮጵያን አይተዋትም። ይሄ ደግሞ የትውልድ የጋራ ድምፅ ነው። እኔ ደግሞ የትውልዱ አንዱ አካል ነኝ። ደስታ ዴንቨር አምሳ ቢወልዱ አምሳ ነው ጉዱ ከተባረከ ይበቃል አንዱ የሚለው የሀገራችን ብሂል በጆሮ ያቃጨለ ብዙዎቹ ወርደው ወርደው በመንደር ወንዝ የማሰብ ያህል አንሰው ጠዋት ተስማምተው ማታ ሲጣሉ እንደ ልጅ ጨዋታ ሲያፈርሱ ሲከቡ የሚኖሩ አእምሯቸው ለማይረባ ነገር አሳልፈው የገበሩ በበዙበት ዘመን እንደዚህ ብርቱዕ ልሳን ኢትዮጵያዊነት የሚያስተጋባ ሰው አለመጥፋቱ ምንኛ ደስ ይላል ብቻ ዋው! ያሰኛል። የውዲት አሰፋ የአገር መሪ እስክትሆን ድረስ ጨዋታችንን አናቆምም። ልክ እንዳንተ አንድ ሰው ቢኖር ኖሮ ምን ያክል እንሆን ነበር። ምንም አይንካህ፣ እመብርሃን ጥላ ከለላ ትሆነ። አለሙ ማሞ፣ ቴዲያችን ምርጥ ብላቴና፣ ሙዚቃውን እንኳን ሰው ይሰማዋል። የቴኒስ ዘፈን ስትሰማ የምትመሰጥ ፍየል እንዳለች በሚዲያ ሰምተናል። የሃይማኖት አባቶችም ጭምር ያደምጣሉ። ቴዲ፣ እግዚአብሔር ዕድሜና ጤና ይስጥ። ደሳለኝ ታሽጎ ቴዲ ማለት በሙያውም ሆነ በስብዕናው የተሟላና የበሰለ ሲሆን፣ እርሱነቱን ለመግለጽ ስሞክር እንዲው በደፈናው ማርከሻ ነህ ብየዋለሁ። እናመሰግናለን ለአስተያየቶቹ። ዝግጅታችን በዚሁ ተጠናቋል። ስናስተናግዳቸው ያመሸነው ሄኖክ ሰማ ጊዜርና መልካም ምሽት።